ባለፈው ሳምንት አጋማሽ የጣሊያን የባህር ድንበር ጠባቂዎች 397 ስደተኞች ባህር ውስጥ ከመስጠም መታደጋቸውና ስምንት ስደተኞች ሕይወት አልባ ማግኘታቸው አስታውቀዋል። በሌላ በኩል ባለፈው ቅዳሜ 200 የሶሪያ ስደተኞች በእንጨት በተሰራ ጀልባ ጣሊያን ገብተዋል። ሰዎቹም በሕገ ወጥ መንገድ ከአፍሪቃ ወደ ኤውሮጳ ያዘዋውራሉ የሚል ክስ ተመስርቶባቸው ባሳለፍነው ወርሃ ግንቦት በጎርጎሬ አቆጣጠር 24 ቀን ሱዳን ካርቱም ላይ የተያዙ ሰነወር 17 ቀን ወደ ጣሊያን ሲሲሊ ክፍለ ሀገር ፓሌርሞ ከተማ እንዲመጡ የተደረጉ በጣሊያን የፍርድ ቤት አካላት አጠራር ከሆነ መድኃኔ ይህደጎ መርዕድ የተባሉ የ35 ዓመት ጎልማሳ ኤርትራዊ ትናንትና ፍርድ ቤት ቀርበዋል። ተከሳሹ እና ጥበቃቸው ሚካኤሌ ካላን ትሮፖ የሰውና የስም ስህተት እንጂ እሳቸው መድኃኔ ተስፋ ማርያም በርሄ እንደሆነ ሲከራከሩ ሰንብተዋል። የክልሉ መገናኛ ብዙሃንም የተሳሳተ ሰው ሳይሆኑ እንዳልቀሩ በርካታ ጊዜ ለንባብ አብቅተዋል። ይሁንና ጋንዲ የሰው መብት ተከራካሪ ድርጅት የበላይ ኃላፊ ዶክተር አልጋነሽ ጋንዲ ጉዳዩ ተከታትለውታል። ፍርድ ቤቱ ምን ወሰነ? መድኃኔ ድምፅና የሌላ ሰው ድምፅ እንትን አስተካክሎ መንገር እንትን ማድረግ አለባችን አሉ እና ስድስት ዲሰምበር ቆጠራ አደረጉ። በዚህ ምክንያት እንግዲህ በስልክ የተጠለፈውና አሁን ተከሳሹ እስር ቤት ድምፃቸው ተሰምቶ የሚጣጣም እንደሆነ ለማወቅ ይፈልጋሉ አቃቤ ሕጉ ነው የሚሉኝ። ዶክተር አዎ እንደሱ ነው የሚሉ። አንድ ነገር ብቻ ያለ ይሄ መድሃኔ የሚባለው ከሱዳን መድሃኔ እኔ ነኝ፣ እሱ አይደለም። ተሳስተዋል፣ መንግስቱ ተሳስተዋል እና ምትል ፖሊሱም ተሳስተዋል ብሎ በፌስቡኩ አውጥቶ ነበር። እኔ ደግሞ እህቱ አገኘቼ ነበርኩ በሳን ፍራንሲስኮ። ሁለት ወር ሆኗል ከመድሃኔ የሚባለው ይህ መድኔ ሌላ መድኔት ደግሞ እሱ ተፈላለየ እንትን ነው መልክና ያላቸው የተለያየ መልክ አላቸው አላቸው አዎ የተለያየ መልክ አላቸው። እና እህቱ ደግሞ እኔ ወንድሜ ያውቃለሁ ከኘ ጋ እንትን ነው ያደረገ ሳዋ እና እሱ አይደለም እሱ በሱዳንና በሊቢያ ሄዱ አላውቅም። አሁን ነው የሄደ ወንድሜ በስህተት ተይዘዋል ነው የምትለው? የተከሳሹ እህት አዎ አዎ፣ እንደሱ ነው የምትለው። እሱ አይደለም እኛ ደግሞ በሁሉ ኢንፎርሜሽን ባገኘ እሱ አይደለም ነው የሚለው። ግን ዶክተር፣ ሰዎች በህገ ወጥ ያዘዋውራሉ ተብለው ተይዘው የሚታሰሩ በርካታ ናቸው። እና እነሱን በማሰር የስደተኞች ጎርፍ ይገታል ብለው ያስባሉ ወይም ያምናሉ ወይ? እኔ አላምንም። በዚ በሊቢያ ኮ ትንሽ በሌላ መንገድ ይፈልጋሉ፣ መስመር ይቀይራሉ ነው የሚሉኝ። አዎ መስመር ቀይራሉ በደብ እሺ የእርሳቸው ፕላን። አመሰግኖታለሁ ዶክተር አልጋኔሽ ጋንዲ። ይሁንና በዚህ በተያዝነው ዓመት ሁለት ሺ አስራ ስድስት እንደ ጎርጎሪዮስ አቆጣጠር ሰባት መቶ አንድ ሺ ሁለት መቶ ዘጠና ዘጠኝ ስደተኞች ጣሊያን መግባታቸው የሀገሪቱ የሀገር ግዛት ሚኒስቴር ይፋ ያደረገው መግለጫ ዘግበዋል። ተክለጽጊ ገብረ ኢየሱስ ለዶይቸ ቨለ ራዲዮ ሮም።